ትኩረት በአፍሪካ የዴሞክራቲክ ኮንጎ ሪፐብሊክ ፕሬዝደንት ጆሴፍ ካቢላ ሰሞኑን የፈረሙት አዲሱ ማዕድን የማውጣት ሕግ ከትልቆቹ ተቋማት ተቃውሞ ገጠመው። በአዲሱ ሕግ መሰረት ኮባልትና ወርቅን ከመሳሰሉ ማዕድናት የሚገኘው ግብር በጉልህ ከፍ ብሏል። ታዛቢዎች እንደሚሉት የኮንጎ ህዝብ ከዚህ አዲስ ግብር ተጠቃሚ መሆን መቻሉ ግን እያጠያየቀ ነው። በዴሞክራቲክ ኮንጎ ሪፐብሊክ የሚገኙት ትልቆቹ ተቋማት አዲሱ የማዕድን ህግ ለኢንዱስትሪው በአጠቃላይ ጎጂ ሊሆን ይችላል በሚል የሀገሪቱ ፕሬዝደንት ጆሴፍ ካቢላ ህጉን እንዳይፈርሙ ያደረጉት ጥረታቸው ሳይሳካ ቀርቷል። የኮንጎ መንግስት ባወጣው አዲሱ ህግ መሰረት የማዕድን ተቋማት ወደፊት ለመንግስቱ ተጨማሪ ግብር መክፈል ይጠበቅባቸዋል። ተቋማቱ ለጥሬ አላባ በአሁኑ ጊዜ ለመንግስት የሚከፍሉት ወደ ሁለት ከመቶ የሚጠጋው ግብር ወደፊት ወደ ሶስት ተኩል ከመቶ ከፍ እንደሚል ነው የሚጠበቀው ጥሬ አላባው ስልታዊ ነው ተብሎ ከታሰበም ለምሳሌ ኮባልትን ለመሰለው ማዕድን እስከ አስር ከመቶ ግብር ሊጠየቅ እንደሚችል ተጠቁሟል። ከዚህ በተጨማሪ ባለፉት ጥቂት ጊዜያት ዋጋቸው እጅግ የጨመሩ ጥሬ አላባዎች ላይ እስከ 50 ከመቶ ልዩ ግብር እንዳይታዘዝ ተቋማቱ ስጋታቸውን ገልጸዋል። ይሁንና የዴሞክራቲክ ኮንጎ ሪፐብሊክ የማዕድን ሚኒስትር ማርቲን ካቤሉሉ ለዶይቸ ቨለ እንዳሉት መንግስት ለተቋማቱ ስጋት ትኩረት ሰጥቶ መፍትሄ ያፈላልጋል። የማዕድኑ ሕግ ተግባራዊ በሚሆንበት ጊዜ ያኔ ተቋሞቹ የሚያቀርቡትን ቅሬታ እንጠብቃለን። ቅሬታቸውንም በየሚኒስቴሩ ካሉ ጠበብት ከመንግስትና ከራሳቸው ከተቋማቱ ጋር በጥሞና እንመረምራለን። እያንዳንዱን ቅሬታ ከተመለከትንና ከሚመለከታቸው ኮሚቴዎች ጋር ከመከረን እንዲሁም በማዕድኑ መመሪያ ላይ አስፈላጊውን ለውጥ ካደረግን በኋላ ዘገባ እናወጣለን። በእኛ ግምት መፍትሄው ያለው በ አድኑ አወጣት መመሪያ ላይ ነው። ዳን ለሳን ዱ ሬግሌመንት ሚኒየር ዴሞክራቲክ ኮንጎ ሪፐብሊክ በዓለም በተፈጥሮ ሀብት ሶስተኛዋ ናት። የዓለም አንድ ሶስተኛው የኮልታን ማዕድን እንዲሁም ለዘመናዎቹ የእጅ ስልኮዎችና የኤሌክትሪክ ተሽከርካሪዎች የሚያስፈልገው ግማሹ ያህል የኮባልት ማዕድን የሚገኘው ኮንጎ ውስጥ ሲሆን ባለፉት ሁለት ዓመታት ብቻ የዚሁ የአንድ ቶን ኮባልት ማዕድን ዋጋ ከ18500 ዩሮ ወደ 63000 ዩሮ ከፍ ብሏል። ከዚህ በተጨማሪም ኮንጎ ግዙፍ የነሐስ፣ የወርቅ፣ የአልማዝ እና ሌሎች የከበሩ ድንጋዮች ንጣፍም ባለቤት ናት። ይኸው የሀገሪቱ ተፈጥሮ ሀብት ለብዙ የሀገሪቱ ማዕድን ተቋማት ጥሩ የገቢ ምንጭ ቢሆንም ወደ 83 ሚሊዮን የሚጠጋው የኮንጎ ህዝብ ግን ከዚሁ የተፈጥሮ ሀብት ገቢ ተጠቃሚ አልሆነም። ከዓለም እጅግ ድሆች ከሚባሉት ሀገራት መካከል አንዷ በሆነችው ኮንጎ ውስጥ ይኸው ከማዕድን ሀብት የሚገኘው ገቢ በጥቂት ባለስልጣናትና ዓለም አቀፍ ባለ ተቋማት እጅ ውስጥ ነው የሚቀረው። ዓለም አቀፍ ድርጅቶች በሚያወጧቸው ሰነዶች መሰረት የስዊትዘርላንዱ ግሌንኮር የማዕድን ተቋም ኮንጎ ውስጥ በአጠያያቂ ውል አማካኝነት ማዕድን የማውጣት ፈቃድ አግኝቷል። ኮንጎ እስካሁን የምትሰራበት የኮንጎን ህዝብ ተጠቃሚ ያላደረገው የማዕድን ህግ በጎርጎሪዮሳዊው ሁለት ሺ ሁለት አመተ ምህረት የወጣ ነው። በዚህም የተነሳ የኮንጎ ሲቪል ማህበረሰቦች ቀደም ካለ ጊዜ ጀምረው በጥሬ አላባ ማውጣቱ ዘርፍ ፈቃድ አሰጣጥ ላይ ለውጥ እንዲደረግ ጠይቀዋል። የኮንጎ ዴሞክራቲክ ሪፐብሊክ ህዝብ ፕሬዝደንቱ ከጥቂት ቀናት በፊት የፈረሙት አዲስ ህግ ተግባራዊ በሚሆንበት ጊዜ ከሚገኘው የግብር ጭማሪ ተጠቃሚ ሊሆን እንደሚችል ተስፋ አድርጓል። ይሁንና በማዕከላዊ አፍሪቃ የሚገኝ ኢኩመን ሸን ኔትስ የተባለው መንግሥታዊ ያልሆነ ድርጅት ባልደረባ ጊዝነ አመስ እንደሚጠራጠሩት ገልጸዋል። ገናል ወደ አዲሱ ሕግ በአጠቃላይ በኮንጎ ህዝብ ዘንድ ድጋፍ አግኝቷል። ይሁንና አፈጻጸሙን በተመለከተ ልክ ካሁን ቀደም በሀገሪቱ እንደወጡትና ተግባራዊ እንዳልሆኑት ሌሎች ህጎች ነው የሚታየው። እርግጥ በወንጀለኛ መቅጫው ዘርፍም ጥሩ ህጎች አሉ። ግን ህጎቹ ተግባራዊ የሚሆኑበት አሰራር በሀገሪቱ አሁንም ተጓድሎ ይገኛል። ሙስናን በሚያጋልጠው ትራንስፓረንሲ ኢንተርናሽናል መዘርዝር ውስጥ ኮንጎ በዓለም ሙስና እጅግ የተስፋፋባት ሀገር ስትሆን ድርጅቱ ከተመለከታቸው 180 ሀገራትን መካከል ኮንጎ በ161ኛ ደረጃ ላይ ትገኛለች። በሀገሪቱ የጥሬ አላባ ማውጣቱ ዘርፍ ግልጽነት በሌለው የማፊያ አይነት አሰራር መዋቅር የተተበተበ እንደሆነም ጊዜነ አመስ አክለው አስረድተዋል። እንደ ጠበብት ግምት በ2006 ዓ ም ስልጣናቸውን መልቀቅ የነበረባቸው ግን ስልጣኑን አሁንም የሙጥኝ ያሉት የፕሬዝዳንት ጆዘፍ ካቢላ እና ቤተሰባቸው ስምም ከሙስናው ጋር በተያያዘ አዘውትሮ ስለሚነሳ አዲሱ የማዕድን ሕግም በሀገሪቱ ብዙም የሚቀይረው ነገር እንደማይኖር ጠበብት ከወዲሁ ገምተዋል።